ከአሜሪካ ድምጽ መጽሔትን ነው እያደመጣችሁት ያላችሁት የተከበራችሁ አድማጮቻችን። የዕለቱን አብይ ርዕስ ነበረ ሄኖክ ይዞ የቀረበው። ወደ ትንታኔው መጽሔት እናልፋለን። በተለያዩ ማህበራዊ ሚዲያዎችና በአንዳንድ ብዙሀን መገናኛ በመጪው ቅዳሜ በመላ ኦሮሚያ ሰላማዊ ሰልፍ እንደሚካሄድ መግለጫ እየወጣ ነው። ኦሮሞ ፕሮቴስት በሚል ጥሪ በተላለፈ በዚህ መግለጫ ላይ በህጉ መሠረት ሰላማዊ ሰልፍ ለማካሄድ የሚያስፈልገው መንግስትን ማሳወቅ ብቻ በቂ በመሆኑ መግለጫው እንደማስታወቁ ወይም እንደማስታወቁ እንደሚረዳው ለኦሮሚያና ለፌዴራል መንግስት መስራች ቢሮ ግልጽ ወይም ገቢ ማድረጋቸውን ዘርዝረዋል። ባልደረባችን ጽዮን ግርማ የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና ጋራ የዚህ ሰልፍ ጥሪ ምንድን ነው? ጠሪውስ ማን ነው ስትል ጠይቃለች። እኔ እንደሚመስለኝ የኦሮሞ አክቲቪስቶች የጠሩት ይመስለኛል እኔም እንዳንቸው በዛ ነው ማወቅ ቻልኩኝ ዞሮ ዞሮ እንግዲህ በህዝብ ባገኘው ሚዲያ እየተጠቀመ ይጠራራል እንደዛ ይመስለኛል ለምሳሌ ይህ ሁሉ ችግር ከመፈጠሩ በፊት ተደጋግመን ጠየቅነው እኮ በኮንግሬሳችንም ደረጃ በመድረክም ደረጃ በተደጋጋሚ በአንድ ጊዜ ብቻ አይደለም፣ በተደጋጋሚ ስብሰባዎችን ሰላማዊ ሰልፎችን ጠየቅ። መንግስት ደግሞ እንግዲህ ሰላማዊ ሰልፍ ምንድን ነው ማሳወቅ ብቻ ነው የሚለው የሀገሪቱ ህግ። ያን ማሳወቅ የሚለውን ወደ ፍቃድ ለውጦታል። መንግስት ራሱ በአሰራር ኢምቢ ነው የተባል ነው እቁና እንሰጥም ነው እንግዲህ በህጋዊ ፓርቲ ሆነን በጉልበት እኛ ለመውጣት አልፈለግንም እንጂ መንግስት በተጋጋሚ ጠይቄ በተጋጋሚ በሀገሪቱ ህግ የሌለ ህገ መንግስቱንም በጣሴ መንገድ ማድረግ አትችሉም ብሎ በተደጋጋሚ ነው የከለከለን። ለዚህ ሰልፍ ምክንያት የሆኑ ይሄን ሰልፍ ለመጥራት ምክንያት የሆኑ ዋና ዋና ምክንያት የሚባሉ ነገሮች ምንድን ናቸው? ዋናው የቅዳሜ ሰልፍ በኦሮሞ ህዝብ ላይ የሚደረገው ይሄ የማስፈራራቱ የማንገላታቱ፣ የማሰሩ፣ የመግደሉ እርምጃ እንዲቆም ነው ከሁሉም በላይ እየተጠየቀ ያለው። እንግዲህ ዶክተር መራራ በኦሮሚያ ክልል ያለውን ሁኔታ ከሚወጡት ሪፖርቶች ስንመለከት የኢትዮጵያ ሰብአዊ መብት ኮሚሽን ከአንድ መቶ ሰባ ሰው በላይ መገደሉን ዓለም አቀፉ የሰብአዊ መብቶች ድርጅት ሂውማን ራይትስ ዎች ደግሞ አራት መቶ ሰው ህይወት መጥፋቱን የአምስት ወር ሪፖርቱን ይፋ ባደረገበት ጊዜ ገልጿል። እንዲሁም በትናንትናው እለት የፓርቲያችሁ ምክትል ሊቀመንበር አነጋግረን ባለፉት ዘጠኝ ወራት ይህ ቁጥር መጨመሩንና ና ስድስት መቶ አካባቢ መድረሱን ገልጸውልናል እና እነዚህ ሪፖርቶች የሚያሳዩት የሂውማን ራይትስ ዎች ሪፖርትም ሰዎች ሰልፍ በመውጣታቸው ምክንያት እና ዞሮ ዞሮ ህይወት መጥፋቱን ነው። ስለዚህ በዚህ ሰልፍ يسويه ما يتفابت من يهل سلام وينو تبلو يتسابل. بزوجي الناس كم ما قدرس وده حيل المجان مجاب من قسطنو هزبوني وده زين مجاها مجاها فا من قسطنو لازم من قسط ونجزت تيجي تمل <applause> سنو لازم تيجي لكن مدون ፖሊሲውን እንዲለውጥ በዚህ አጋጣሚ ለመጠየቅ ይፈልጋለሁ። መምከር የሚፈልገው በሰላማዊ መንገድ ህዝብ መብቱን እንዲጠይቅ እና የሚችለውን ያክል ሰላማዊ ለማድረግ ጥረት እንዲያደርግ፣ በሰላም ህዝብ በሰላም ወጥቶ በሰላም እንዲገባ ህዝቡን ይመክራለሁ። እንዳውም ኔ እያደረግኩ ያለው እንደ ጎንደሩ ሰው ጠመንጃ ይዘው ወጥቶ በሰላም ነው የገባው። ይሄ መለመድ አለበት። ሌሎች ቦታዎችም የኢትዮጵያ መንግስትም ለህዝብ ሰላም እንዲሰጥ በሰላማዊ መንገድ ሞት ለሚጠይቅ ህዝብ ችግሩን እነሱ ማምነዋል። መልካም አስተዳደር ለምሳሌ ኦሮሚያ እንደደለ እነሱ ማምነዋል። ህዝቡንም ይቅርታ ጠይቀዋል። ድሮ በለመድንበት መንገድ ብቻ እንገዛለን ብሎ ይህንን ማድረግ ተገቢ አይደለም። ስለዚህ ለኢትዮጵያ መንግስትም ህዝቡ በሰላም ወጥቶ በሰላም እንዲገባ በሰላም መብቱን እንዲጠይቅ ሁኔታውን እንዲያመቻች ደጋግሜ ጥሪ አደርጋለሁ። ዞሮ ዞሮ ግን ህዝቡም በሰላም ወጥቶ በሰላም ለመግባት የራሱን አስተዋጽኦ እንዲያደርግ፣ ከሌሎች ጠብ ጫሪነት ህዝቡም እንዲጠነቀቅ፣ ፍጹም ሰላማዊ በሆነ መንገድ ጥያቄውን ለመጠየቅ እንዲሞክር በዚህ አጋጣሚ ህዝቡንም ይመክራል ማለት ነው።